shan irratti wiixataa hanga jimaataatti qophii afaan oromoo dabarsu asirratti raawwata gama keenyaan wiixata walitti deebina boqqonnaa gaarii nagaatti bulaa amma sagantaa afaan amaaraatu itti fuuf. ይህ የአሜሪካ በሀያ አምስትና በሰላሳ ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ጥር አስራ አምስት ሁለት ሺህ ሰባት ዓመተ ምህረት ጊዜታችን ጀመረ። ጤና ይስጥልን ናቸው የምናስተናግዳችሁ። እኔ ሰሎሞን አባትና እኔም አዲሱ አበበ ነን። የመላው ኢትዮጵያ አንድነት ድርጅት መያድ መያድና አንድነት ለዲሞክራሲና ለፍትህ ፓርቲ የውስጥ ችግሮቻቸውን ይፍቱ በሚል የምርጫ ቦርድ የሰጠው ቀነ ገደብ ሊጠናቀቅ ቀናት ብቻ ቀርተውታል። ጥቅምት 28 በተካሄደ ጠቅላላ ጉባኤ የተመረጡት የመያድ አመራሮች ግን ከዚህ በኋላ ተጨማሪ ጉባኤም ሆነ ሌላ ክቡራትና ክቡራን አድማጮች በዛሬው የዕለቱ አብይ ርዕሳችን የአንድነት ለዲሞክራሲና ለፍትህ አመራር ተከፋፍሏል በሚል ሌላው የአመራር ክንፍ ናቸው ሲል ብሔራዊ ምርጫ ቦርድ ደብዳቤ ሲጽፍላቸው የነበሩ አቶ አየለ ስሜ ባይነህ ለቪኦኤ የሰጡት መግለጫና እንደዚሁም ፓርቲው ራሱም በመንግስት ላይ ክስ ያሰማበት ዘገባ ይኖረናል። ከለዋና ዋና ዜናው ደግሞ አዲሱ ከዛሬ ምሽት ዋና ዋና ዜናዎች የኤርትራ መንግስት ታስረው የቆዩ ስድስት ጋዜጠኞችን በዋስ ፈታ የቱርኩ ፕሬዝዳንት የዛሬ የሞቃዲሾ ግንኙነታቸውን ቀይረው ያነጋገራቸው የፓርላማንት ድርጅት ንጉሥ አብደላ የቀብር ስነ ስርዓት ሄደዋል የሚሉ ዋና ዋናዎቹ ናቸው። ክቡራትና ክቡራን አድማጮች በየጣልቃው እየተረባበሸ ላለው የቴክኒክ ችግርና የድምፅ አለመስተካከል ይቅርታን እንጠይቃለን። አሁን የሰዓቱን የዓለም ዋና ዋና ዜና እናስደምጣችሁ። የውስጥ ችግራችሁን ፍቱ በሚል ብሔራዊ የምርጫ ቦርድ የሰጠው የሁለት ሳምንታት የጊዜ ገደብ ሊጠናቀቅ የቀረው ቀናት ብቻ ቢሆንም የመኢአድ መሪዎች ግን ምንም አይነት እንቅስቃሴ እያደረግን አይደለንም ሲሉ አስታውቀዋል። ከዚህ በኋላ የምንጠብቀው ምርጫ ቦርድ የሚወስደውን እርምጃ ብቻ ነው ሲሉም ፕሬዚዳንቱ አቶ ማሙሻ አማራ አስታውቀዋል። በጥቅምት 28ቱ ጠቅላላ ጉባኤያችን የተሳተፉ አንዳንድ አባሎቻችንም እንግልት እየደረሰባቸው ነው ብለዋል ፕሬዚዳንቱ። እስክንድር ፍሬው ዘገባ አለው። የመላው ኢትዮጵያ አንድነት ድርጅት መኢአድና አንድነት ለዲሞክራሲና ለፍትህ ፓርቲ የውስጥ ችግሮቻቸውን ይፍቱ በሚል የምርጫ ቦርድ የሰጠው ቀነ ገደብ ሊጠናቀቅ ቀናት ብቻ ቀርተውታል። ጥቅምት ሀያ ስምንት በተካሄደ ጠቅላላ ጉባኤ የተመረጡት የመኢአድ አመራሮች ግን ከዚህ በኋላ ተጨማሪ ጉባኤም ሆነ ሌላ እንቅስቃሴ እንደማያካሄዱ እየገለጹ ነው። ዛሬ መግለጫ የሰጡት አመራሮቹ በፓርቲው ውስጥ የተካሄደው ምርጫ ሕጋዊ መሆኑን በድጋሚ አስታውቀዋል። ቪኦኤ ያነጋገራቸው የፓርቲው ፕሬዚዳንት አቶ ማሙሼት አማረም የሁለት ሳምንቱ ቀነ መጠናቀቅ እንደማያሳስባቸው ነው ያብራሩት እኛ እንግዲህ አሁን ውሳኔውን የሚወስነውን ውሳኔ ነው እየጠበቅን ያለ ነው ምክንያቱም ከመያድ መተሪያ ደንብ ውጭ ሶስት ጊዜ በሁለት ወር ውስጥ ጠቅላላ ጉባኤ እንድንጠራ ቦርደር እያስገደደን ያለው እሱን በምንጠራ ጊዜ ሊገኝ አልቻለም ስለዚህ ልገኝ ችሎ በታዛቢነት ሁኔታውን መከታተል ካልቻለ የመያድን የጠቅላላ ጉባኤ ውሳኔ የመቀበል ግዴታ አለበት እኛ የውስጥ ችግራችንን በስምምነት በውይይት ጠቅላላ ጉባኤ ወስኖ አረጋግጦ ሄዷል ከዚህ ውጪ የሚደረጉ ድራማዎችና የህፃን ላይ ስራዎች ሁሉ መቆም መቻል አለባቸው። የጠቅላላ ጉባኤውን ሪፖርት አያይዘን ሰጥተነዋል። በሪኮማንድ ይልከንለታል። እርግጠኛ መሆኑን ለማረጋገጥ በአካል ሄደን ሰጥተነዋል። አልተቀበለም። ሁሉም ካልተቀበለ ምን ችግር አለ ብሎ ነው ለኛ ችግራችሁን ፍቱ የሚለን። ጥቅምት 28 ከተካሄደውና ምርጫ ቦርድ እውቅና ካልሰጠው ጉባኤ ጀምሮ በአባሎቻችን ላይ የሚካሄደው ጫና ጨምሯል ሲሉ አቶ ማሙሼት አስረድተዋል። የፓርቲው ምክትል ፕሬዝዳንትና የሰሜን ቀጠና ኃላፊ አቶ ዘመነ ምህረት ደረሰባቸው ያሉትን በማስረጃነት ጠቅሰዋል። ምክትል ፕሬዝዳንትና የሰሜን ቀጠና ኃላፊ ከዚህ ጠቅላላ ጉባኤ ጥር ሶስት ተደርጎ ከተመለሰ በኋላ በፌዴራል ፖሊሶች ባለቤቱና ህጻን ልጅ ውፊት ከፍተኛ ድብደባ ደርሶበት አሁን የት እንደደረሰ አይታወቅም። ከአዲስ አበባ ወዴት ማለት ነው? ወደ ጎንደር በሄደ ማግስት ነው ይሄ ግፍና መከራ የደረሰበት እና ስለዚህ ይሄ ሁሉ መቆም መቻል አለበት። ፓርቲው የምክትል ፕሬዝዳንቱን የደህንነት ሁኔታ እየተከታተለ መሆኑንም ዛሬ ባወጣው መግለጫ አስታውቋል። ይህንኑ የመኢአድ ምክትል ፕሬዝዳንት እስር ከገለልተኛ ወገን ማጣራት አልተቻለም። ከአማራ ክልል ምላሽ ለማግኘት የተደረገው ጥረትም ለጊዜው አልተሳካም። እንደተገኘ እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የኤርትራ መንግስት ከየካቲት ሁለት ሺህ ሁለት ዓመተ ምህረት ጀምሮ ታስረው የቆዩ ስድስት ጋዜጠኞችን በዋስ መልቀቁን ዋና ጽህፈት ቤቱ ፓሪስ፣ ፈረንሳይ የሚገኘው አርኤስኤፍ በሚል ምህጻር የሚታወቀው ድንበር የለሽ ድንበር የለሽ ጋዜጠኞች የሚባለው ቡድን አስታውቋል። በዓለም ዙሪያ ለጋዜጠኞች ደህንነት የሚሟገተው ድርጅት የኤርትራ መንግስት ጋዜጠኞቹን በዋስ መልቀቁን አወድሶ ሌሎች መንግስቱ ያሰራቸውን ጋዜጠኞችም እንዲፈታ ጠይቋል። የአሜሪካ ድምፅ የትግርኛ ዝግጅት ያጠናቀረውን ዘገባ ሄኖክ ሰማግዜር ያቀርበዋል። ድንበር የለሹ የጋዜጠኞች ቡድን አር ኤስ ኤፍ ባለፉት አምስት ዓመታት በኤርትራ መንግስት ታስረው የነበሩ ስድስት ጋዜጠኞችን መንግስቱ በዋስ መፍታቱን አስታውቋል። በዋሴ የተፈቱት የሬዲዮ ባና ጋዜጠኞች በረከት ምስግና፣ ይርጋለም ፍስሐ፣ መብራቱ ባሲሎስ ዘሞ፣ ለሬዲዮ ዛራ እና ባና ይሰራ የነበረው መለሰ ንጉሴ ክፍሉ፣ ለድምፅ ሀፋሽ ይሰሩ የነበሩት ግርማ አብርሃምና ጴጥሮስ ተፈሪ መሆናቸውን የአርኤስኤፍ መረጃ አጠናቃሪ ካንሲበ አስረድተዋል። የኤርትራ መንግስት እነዚህን ጋዜጠኞች በመፍታት ያሳየውን በጎ ተነሳሽነት እንዲቀጥልበት እናበረታታለን። ሌሎች በቁጥጥሩ ስር የሚገኙ ጋዜጠኞችን እንዲፈታ ጥሪ እናቀርባለን። ቀዳሚው ምላሻችን በዚህ ሳምንት ስድስት ጋዜጠኞች መፈታታቸውን አስመልክቶ የደስታ መልእክት ማስተላለፍ ነው። ጋዜጠኞቹ በማናቸውም መልኩ ድጋፋችን ካስፈለጋቸው ከጎናቸውን ቆማለን። በቁጥጥር ስር የሚገኙት ጋዜጠኞች እንዲፈቱ ድንበር የለሽ የጋዜጠኞች ቡድን ውትወታውን ይቀጥላል። በፍትህ ስርዓቱም እንዲሁ የሕግ የበላይነት ተከብሮ ፍትህ እንዲያገኙ የጀመረውን ስራ ይቀጥላል። በኒውዮርክ መሰረቱን ያደረገው የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በኤርትራ ሀያ ስምንት ጋዜጠኞች መታሰራቸውን ገልጾ በኢትዮጵያ ተከታይነት ኤርትራ በአፍሪካ ቁጥር አንድ የጋዜጠኞች አሳሪ እንደነበረች ያስረዳል። ከዚህ በፊት በሚያዚያ ወር ሁለት ሺ አምስት ዓመተ ምሕረት ከእስር የተፈቱ ሰባት ኤርትራውያን ጋዜጠኞችና የአሁኑን ስድስት ጋዜጠኞች መለቀቅ በማያስመሰግነው ጋዜጠኞችን የማሰር ሰንጠረዥ ኢትዮጵያ 19 ጋዜጠኞችን በማሰር ከአፍሪካ ቀዳሚ ሆናለች። ኤርትራ አሁንም የስዊድን ዜጋ የሆነውን ዳዊት ይስሐቅን ጨምሮ 16 ጋዜጠኞችን በቁጥጥር ስር አውላለች። ኤርትራ በአርኤስኤፍ የመገናኛ ብዙኃን የነጻነት ሰንጠረዥ ከዓለም የመጨረሻ ደረጃን ይዛ ላለፉት ሰባት አመታት ቆይታለች። የቱርክ ፕሬዚዳንት ሪሴፕታይብ ኤርዶጋን ዛሬ ሞቃዲሾን ሊጎበኙ የያዙትን ቀጠሮ ሰረዙ። ምክንያት በሳውዲው ንጉሥ አብደላ ሞት። እናም ሚስተር ኤርዶጋን ለንጉሡ የቀብር ስነ ሥርዓት ወደ ሳውዲ አረቢያ በረዋል። የቱርክ ፕሬዝዳንት ኢትዮጵያን፣ ሶማሊያንና ጅቡቲን ለመጎብኘት ቀደም ብሎ በያዙት መርሃ ግብር መሰረት አዲስ አበባን እንደጎበኙ ተገልጧል። የሞቃዲሾ ጉብኝት ሌላ ቀጠሮ እንደሚያዝለትም የሶማሊያ ባለስልጣናት ገልጠዋል። የቱርኩ መሪ ሞቃዲሾ ሊገቡ የታቀደው ትናንት ሐሙስ እንደነበረና በትናንቱ ዕለት ደግሞ ማዕከላዊ ሞቃዲሾ ውስጥ ለፕሬዝዳንቱ መኖሪያ ቅርብ በሆነ አንድ ሆቴል አቅራቢያ የመኪና ውስጥ ቦምብ በመፈንዳቱ ጉብኝቱ እንደተሰረዘ ይታወሳል። ዲሞክራሲያዊት ሪፐብሊክ ኮንጎ የህግ መወሰኛ ምክር ቤቷ አመጽቀጽቅሶ ለብዙ ሰዎች ሞት ምክንያት የሆነውን አወዛጋቢ የምርጫ ሕግ መቀየሩ ተነገረ። በተወካዮቹ ምክር ቤት የጸደቀው ይህ አዲስ ሕግ የፕሬዚደንቱን ጆዜፍ ካቢላን የአገዛዝ ዘመን የሚያራዝም ነው ይላሉ ተቺዎች። በዚሁ ሕግ ላይ ባለፈው ሰኞ ኪንሻሳ ውስጥ የተጀመረው ተቃውሞ ወደ ጎማና ሌሎችም ከተሞች መዛመቱ ተሰምተዋል። አንድ የሰብአዊ መብቶች ተሟጋች ቡድን እንዳመለከተው ፖሊስ ሰላማዊ ሰልፈኞችን ለመበተን በከፈተው ተኩስ ቢያንስ አርባ ሁለት ሰዎች ተገድለዋል። የመንግሥት ቃል አቀባይ ላምበርት ሜንዴ በበኩላቸው የፖሊስ አባላትን ጨምሮ ቢያንስ አስራ ሁለት ሰዎች መገደላቸውን ገልጸው ፖሊስ አመፅንና ዝርፊያን ለማስቆም ነው የተንቀሳቀሰው ሲሉ ለቪኦኤ ተናግረዋል። የዛምቢያው ፕሬዝዳንታዊ ምርጫ የእስካሁን ውጤት እንደሚያመለክተው የገዢው ፓርቲ እጩ ተወዳዳሪ ኤድጋር ሎንጉ በጠባብ ብልጫ እየመሩ ናቸው። የዛምቢያ ምርጫ ኮሚሽን ዛሬ አርብ እንዳስታወቀው የአርበኞች ግንባር ተወዳዳሪው ሎንግ ከተሰጡት ድምጾች 49 በማግኘት እየመሩ ነው። በቅርበት የሚፎካከሯቸው የብሔራዊ ልማት አንድነት ፓርቲ እጩ ሀካይንዴ ሂሽሌማ ደግሞ 47 ከመቶ በመያዝ ይከተላሉ። የዛምቢያ ፕሬዚዳንታዊ ምርጫ አጠቃላይ ውጤት ነገ ቅዳሜ ይለይለታል ተብሏል። ይህ ምርጫ ባለፈው ጥቅምት ወር ከዚህ ዓለም በሞት የተለዩትን የቀድሞ ፕሬዚዳንት ሚካኤል ሳንታን ለመተካት የሚካሄድ መሆኑ ይታወቃል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ለዛሬ አርብ አጥቢያ ሌሊቱን በዘጠና ዓመታቸው ከዚህ ዓለም በሞት የተለዩት የሳውዲ አረቢያው ንጉስ አብዱላህ የቀብር ስነ ስርዓት ተፈጽመዋል። ከአንድ ወገን ብቻ የሚወለዷቸው ወንድማቸው ሳልማን ቀጣዩ የዘውዳዊ ስርዓት ተረካቢ እንደሚሆኑም ታውቀዋል። ከዓለማችን ፈላጭ ቆራጭ ንጉሳዊ ገዢዎች አንዱ ከሆኑት ንጉስ አብዱላህ የዩናይትድ ስቴትስ የረጅም ጊዜ ወዳጅ እንደነበሩም ይታወቃል። ብስሚላህ አራሕማን አራሕም በያኑን ሚን ዲዋን አልመለኪ የተከበሩ ሳልማንና መላው የቤተ መንግሥቱ ንጉሣውያን ቤተሰብ ንጉሥ አብዱላህ ቢን አብዱል አዚዝ አልሳኡድ ለአርባጥያ ከሌሊቱ ሰባት ሰዓት ከዚህ ዓለም በሞት መለየታቸውን በእግዚአብሔር ስም ስንገልጽላችሁ በታላቅ ሀዘን ነው። ሌላው በአንድ ወገን ብቻ ወንድማቸው የሆኑት ሞቅሪን ደግሞ አልጋ ወራሽ ሆነው ተሰይመዋል። በመጨረሻም የየመኑ ፕሬዝዳንት አብድ ራቡህ ማንሱር ሃዲ የስልጣን መልቀቂያቸውን ትናንት ካቀረቡ ወዲህ ምክር ቤቱ መልቀቂያቸውን በመቀበልና ባለመቀበል መካከል ከነገ ወዲያ እሁድ ውሳኔ ስለሚሰጥ የአገሪቱ መጻይ የፖለቲካ ሁኔታም ግልጽ አይደለም ተባለ። በትናንት ሁለት ፕሬዝዳንት ሃይዲ ጋራ ጠቅላይ ሚኒስትሩ ካሌድ ባሃሃና ካቢናቸውም ስንብት ጠይቀዋል። ይህ የሆነው በፕሬዝዳንቱና በሁጢ ሽምቅ ተዋጊዎች መካከል የቃላት ጦርነትና የፖለቲካ ፍጥጫ ሲካሄድ ከሰነበተ በኋላ ነው። የየመን ፕሬዝዳንትና የአገሪቱ ካቢኔ ከስልጣን ለመልቀቅ በመወሰናቸውና የሁጢ አማጽያንም መዲናዋን ሰንዓን በመቆጣጠራቸው የአካባቢው አገሮችንና የተቀረውን ዓለም አሳስቧል። ከዜናው በኋላ መጽሔት ዘገባ ያክልበታል። አድማጮች፣ ለሰዓቱ ያለን ዜናም በዚሁ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና በ12140 ኪሎ ሄርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 15 2007 ዓ.ም ምሽት ፕሮግራም ነው። በያዝነው የአውሮፓ አዲስ ዓመት አፍሪካ ጠንከር ያለ እድገት እንደምታሳይ የተባበሩት መንግስታት ድርጅት አስታወቀ። አብዛኞቹ ትንባያዎች እንደሚያመለክቱት የዓለም ምጣኔ ሀብት በ2015ና በ2016 ዓመታት የ3.1 ከመቶ ዓመታዊ እድገት በማሳየት እየተጠናከረ ይሄዳል። አደም ሂራይካ በአፍሪካ የኢኮኖሚ ኮሚሽን የተባበሩ መንግስታት ድርጅት ማለት ነው። የልዕለ ምጣኔ ሀብት ወይም ማክሮ ኢኮኖሚ ትንተና ኃላፊ ናቸው። ዘገባ አለን። አሁን አድማጮች፣ ሰላሳኛው የአፍሪካ ዋንጫ ምን ደረጃ ላይ ይገኛል? ዕለታዊ ዘገባውን ሰሎሞን ክፍሌ ይዞ ቀርቧል። እንደምን አመሽታችኋል። ኮንጎና ጋቦን ከኤ፣ ቱኒዚያና ኬፕ ቬርዴ ከቢ ቡድኖች ስምንቱ ቲሞች ወደሚፋለሙበት ከባዱ የሩብ ፍጻሜ ውድድር ለማለፍ እድላቸውን አስፍተው ይጠባበቃሉ። አስተናጋጅ ኢኳቶሪያል ጊኒ እና ቡርኪና ፋሶ ግን የማለፋቸው እድል ጠባብ ነው። የዲምድቦች ተስፋ በቅርብ ጊዜ ውስጥ ይለያል። የሲዎቹ ጋናና አልጄሪያ ባደረጉትና ከጥቂት ደቂቃዎች በፊት በተጠናቀቀው ጨዋታ ጋና አንድ ለዜሮ አሸንፏል። ባለቀ ጊዜ ያገባው አሳሞ ጊያን ነው። ጋና ሌሎቹን ባለ ዕድሎች ተቀላቅሏል። በዚሁ በሲምድብ ያሉት የደቡብ አፍሪካና ሴኔጋል ቲሞች ጨዋታ ከአንድ ሰዓት በኋላ ይካሄዳል። በሌላ በኩል ትናንት እንደ ገለጽኩት የነገውን ካሜሩንና ጊኒ የሚያደርጉትን ጨዋታ በዋና ዳኝነት የሚመሩት ኢትዮጵያዊው ኢንተርናሽናል አርቢትር በአምላክ ተሰማ ይሆናሉ ተብሏል። በሌላ የስፖርት ዜና ዛሬ ጠዋት ዱባይ ላይ በተካሄደው ዓለም አቀፍ የማራቶን ሩጫ ውድድር የኢትዮጵያ አትሌቶች በሁለቱም ጾታ ድል ተቀዳጅተዋል። በዚያ የሚኖሩ ኢትዮጵያውያን ደስታቸውን ይገልጻሉ። በአንደኝነት የገቡት በሴቶቹ አሰለፈች መርጋ በወንዶቹ ለሚብርሃኑ ናቸው። አሰለፈች ከአንድ ዓመት ተኩል በፊት ሴት ልጅ ከወለደች በኋላ የመጀመሪያዋ በሆነው። በዛሬው ሙሉ ማራቶን ሮጣ ስታሸንፍ ከራሷ የኮርሱ ሬኮርድ ላይ 31 ሴኮንዶች ላጭታለች። አሰለፈች ከዚህ ቀደም ሁለቴ በ2011 እና 2012 መሆኑ ነው የዱባይ ማራቶን ሻምፒዮን ስትሆን ዛሬ ጠዋት ያስመዘገበችው ጊዜ 2 ሰዓት 20 ደቂቃ 29 ሴኮንድ ሆኗል። ሁለተኛ የወጣችው ኬንያዊት ግላዲስ ቸሮኖ በግማሽ ማራቶን የዓለም ሻምፒዮን ናት፣ በአንዲት ሴኮንድ ተቀድማለች። ሌላይቱ የኬንያ ሯጭ ሉሲ ካቡ ሶስተኛ በመጀመሪያ ሁለት ማራቶን አሸንፌ የተሸለምኩትን ጠቀም ያለ ገንዘብ አገሬ ውስጥ ሆቴል አስጀምረንበታል። በዚህኛው ስራውን እናስጨርስበታለን ብላለች አሰለፈች መርጋ ከድል በኋላ በሰጠችው አስተያየት። በወንዶቹ ለየት ያለ ውጤት ተመዝግቧል። የሃያ አንድ ዓመቱ ወጣት ለሚ ብርሃኑ ዛሬ ጠዋት በርቀቱ ታላቅ ዝና የነበራቸውን ሯጮች ጥሎ ሲገባ ሁለት ሰዓት አምስት ደቂቃ ሀያ ስምንት ሴኮንዱ አስመዝግቧል። ቀነኒሳ በቀለ ነበር ያሸንፋል ተብሎ የተጠበቀው፣ አልሆነለትም። በ2013 የዱባይና ቦስተን ማራቶን አሸናፊ ሌሊሳ ደሲሳ ሁለተኛ ሆኗል። ከአንደኛው በ24 ሴኮንዶች እርቆ ነው የገባው። ፖዲየሙን ምሉ ለማድረግ ደርቢ ሮቢ በሦስተኝነት ጨርሷል። የሚገርመው ሦስት ሌሎች የኢትዮጵያ ሯጮችም ተከታትለው ነው የገቡት። ፈይሳ ሌሊሳ አራተኛ፣ ሲሳይ ለማ አምስተኛ፣ በዙ ወርቁ ስድስተኛ። በአጠቃላይ ከቀዳሚዎቹ አስራ ሁለት አትሌቶች ደግሞ አስሩ የኢትዮጵያ ሯጮች ናቸው ሁሉንም እንኳን ደስ ያላችሁ በማለት ለሰዓቱ ያለኝን የስፖርት ዜና አበቃለሁ። ነገ በተለመደው መስኮት እንገናኝ። ደህና ምሹ። አመሰግናለሁ ሰሎሞን፣ ለዕለታዊ የአፍሪካ ዋንጫ ግጥሚያዎች ዘገባው። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። አንድነት ለዲሞክራሲና ለፍትህ ፓርቲ ገዢው ፓርቲ ኢህአደግና መንግሥት አንድነት እንዲጠፋ ውሳኔ ማሳለፋቸውን አረጋግጠናል ሲል ክስ አሰምቷል። ምርጫ ቦርድ የአንድነት ሌላው አካል መሪ ናቸው ያላቸው አቶ አየረ ሲሜነህ ፓርቲው ተከፋፍሏል የተባለውን አስተባብለዋል። አንድነት በመጪው እሁድ በተለያዩ የኢትዮጵያ ከተሞች ሰላማዊ ሰልፎችን መጥራቱን አስታውቋል። በአዲስ አበባ አስተዳደር ስር ያለው ኤፍኤም ዘጠና ስድስት ነጥብ አንድ ራዲዮ በአስተዳደሩ ሰልፉ ህገ ወጥ ነው መባሉን ዘግቧል ነው ዛሬ ከቀትር በኋላ ፓርቲው በጽፈት ቤቱ በሰጠው ጋዜጣዊ መግለጫ ያሰራጨው ጽሁፍ ገዢው ፓርቲና መንግስት በዚህ ዓመት ይደረጋል ተብሎ ከሚጠበቀው ሀገር አቀፍ ምርጫ በፊት አንድነትን ለማጥፋት ፖለቲካዊ ውሳኔ እንደወሰነበት በማያሻማ መልኩ ግልጽ ሆኗል ይላል። ለዚህም ዋና ማስረጃዎች ናቸው ያላቸውን ይዘረዝራል። ከነዚህ ማስረጃዎች አንዱ ፓርቲው በማያውቀው እና ከፓርቲው ደንብ ውጭ በሆነ መልኩ እንዲሁም ምርጫ ቦርድ ተቀናቃይ ናቸው ሲላቸው የነበሩት የአንድነት ፓርቲ አባል አቶ አያለ ስሜንህ የፓርቲው አባል መሆናቸውን ባረጋገጡበት ወቅት ለነገ ጥር 16 ቀን 2007 ዓ.ም በምርጫ ቦርድ አመቻችነት የአንድነት ጠቅላላ ጉባኤ መጠራቱ እንደሆነ ይገልጻል። ዝርዝሩም አቶ አስራ አጣሴ የአንድነት ብሔራዊ ምክር ቤት አባል በንባብ አሰምተውት ነበረ። አሁን አቶ አየለ ስሜነ አንድነት ላይ የተደገሰውን የፖለቲካ ደባ ካረጋገጠና እየሄደበት ያለውን መንገድ ትክክል እንዳልሆነ ከተረዳ በኋላ ወደ ፓርቲው በተመለሰበት ሁኔታም ላይ ጠቅላላ ጉባኤ ለጥር አስራ ስድስት ሁለት ሺህ ሰባት እንዲካሄድ ምርጫ ቦርድ እንዲያመቻች ተደርጎ አንድነትን ለተለጣፊዎቹ የማስተላለፍ ውንብድና በተሳካ ሁኔታ ለማስፈጸም ሥርዓቱ ደፋቀና ያለ መሆኑ ለመረዳት ችነው። አንድነት ጉዳዩን በሀገሪቱ ሕግ መሰረት ወደ ፍርድ ቤት ወስጀው የሚያይልኝ ፍርድ ቤት መጥፋቱ ሌላ ማስረጃ ነው። ይላል አቶ አስራት ጣሴ። ጉዳዩን ወደ ፍርድ ቤት ወስዶ እንዲታይለት ቢጠይቅም በሚደንቅ እና በሚያሳዝን ሁኔታ ፍርድ ቤቱም ይህን ጉዳይ ማየት አልችልም የሚል ኃላፊነት የጎደለው እምቢተኝነት አሳይቷል። ይህም የፍትህ ስርዓቱ ቀጭን ፖለቲካዊ ትእዛዝ እየተሰጠው እንደሚሰራ ያረጋገጠ ከመሆኑም ባሻገር ስርዓቱ አንድነትን እስከዚህ ርቀት ሄዶ ለማጥፋት ቆርዶ እንደተነሳ የሚያረጋግጥ ነው። አንድነት ዛሬ በሰጠው ጋዜጣዊ መግለጫ ላይ ተገኝተው ዛሬም ከፓርቲ ከአንድነት አልተለየሁም ያሉት ደግሞ ቀደም ሲል ምርጫ ቦርድ የአንድነት ሌላው የአመራር ክንፍ ናቸው ሲል ደብዳቤ ሲጽፍላቸው የነበሩት አቶ አየለ ስሜነ ናቸው። እኛ የአንድነት ለዲሞክራሲና ለፍትህ ፓርቲ አንድነት አባላት ቀደም ሲል በፓርቲ ውስጥ ተከሰቱ ብለን ያሰብናቸውን ያለ መግባባቶች ይስተካከሉ ዘንድ ጥያቄ አቅርበን ተገቢ መልስ በማጣታችን በወቅቱ ህጋዊ መልስ ሊሰጠን ይችላል ብለን ወደ አሰብነው መንግስታዊ አካል ለረጅም ጊዜ መልስ ስንጠባበቅ ቆይተናል። ሆኖም እኛ ባነሳነው ጥያቄ ተሳቦ ወደማንፈልገው አቅጣጫ የሚመራን ክፍል በመፈጠሩ ይህም በእጅጉ ፓርቲያችንን የሚጎዳ መሆኑን በመገንዘባችን ቀደም ሲል ያነሳነውን ጥያቄ በፓርቲያችን ውስጥ ሆነን በውይይትና በድርድር ለመፍታት ወስነናል። አቶ አየለ ስሜነ ይህን ውሳኔ ከሌላው ጓደኛ ናቸው ካሏቸውና በስፍራው ከነበሩት ከአቶ ኢሳይያስ ቱሉ ጋር ለምን እንደወሰኑም አብራርተዋል። ይህን ውሳኔ ለመወሰን የተነሳሳንበት ምክንያት አንድ ወቅቱ የምርጫ ጊዜ በመሆኑ ሁለት ፓርቲው በዚህ ምክንያት ከፍተኛ አደጋ ላይ ይወድቃል ከሚል እሳቤ በመነሳት ከምርጫው በኋላ ችግራችንን በውይይት ለመፍታት በመስማማታችን ከፓርቲያችን ጋር ምንም ዓይነት የመለያየት አቋም የሌለን መሆኑን በማረጋገጥ ይህንኑ አቋማችንን በዛሬው ዕለት በአንድነት ለዲሞክራሲና ለፍትህ ፓርቲ አንድነት ጽሕፈት ቤት ቀርበን ይህን የአቋም መግለጫ ሰጥተናል። አንድነት በዚህ መግለጫው ላይ ገዢ ፓርቲና መንግስት እየወሰዱት ናቸው ላለው እርምጃ ተቃውሞውን ለመግለጽ ለጥር 17 ቀን 2007 ዓ ም በአዲስ አበባ፣ በደብረ ማርቆስ፣ በጂንካ፣ በሸዋሮቤትና በአርባ ምንጭ ከተሞች ሰላማዊ ሰልፍ እንደጠራ አስታውቋል። በአዲስ አበባ መገናኛ ብዙኃን ስር የሚገኘው ኤፍኤም 96 ነጥብ 1 ሬዲዮ ጣቢያ በአዲስ አበባ መስተዳደር የሰላማዊ ሰልፍ እውቅና ሰጪ ክፍልን በመጥቀስ ሰልፉ ህገወጥ እንደሆነ አስታውቋል። መለስታቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ ሬዲዮ መጽሔት ነው እያደመጣችሁ ያላችሁት። የዕለቱ አብይ ርዕስ ተጠናቀቀ። ቀጣዩ የመጽሔት ትንታኔ ነው። የየመን ፕሬዚደንትና የሀገሪቱ ካቢኔ ከስልጣን ለመልቀቅ መወሰናቸውና የሁጢ አማጽያንም ዋና ከተማይቱን ሰንአን መቆጣጠራቸው የአካባቢውን ሀገሮችና የቀረውንም ዓለም አሳስበዋል። አንዳንድ የመናውያን የሽአዎቹ ሁጢ ንቅናቄ የሽአ ኢራንን ተግባር እየፈጸመ ነው ይላሉ። ሁጢዎቹ ግን ያስተባብላሉ። ባልደረባችን ዝላቲካ ሆክ ያጠናቀረችውን ዘገባ አዳነች ፍሳይ ታቀርበዋለች። በከባድ የታጠቁ ሁቲ አማጽያን ትላንት ተደረገ በተባለው ስምምነት መሠረት ከአካባቢው ለመውጣት ቃል ገብተው የነበሩ ቢሆንም የሀገሪቱን ፕሬዚደንት መኖሪያ ቤትንና ቤተ መንግስቱን መክበባቸውን ቀጥለዋል። ከሁቲዎቹ አማጽያን አንዱ አቡ ሐሰን ሰንዓ ላይ ሆኖ ሲናገር አማጺያኑ ቦታዎችን የያዙት ግጭት ለማስወገድ ነው ይላል ም ም እኛ እዚህ ያለነው ጸጥታን ለመጠበቅና መረጋጋት ለማምጣት ነፃነትና ሕዝባዊ አገልግሎቶችን ለመጠበቅም ጭምር ነው። የየመኑ ፕሬዚደንት አብድራቡህ ማንሱር ሀዲ ትላንት ከስልጣን እንደሚወርዱ አስታውቀዋል። ጠቅላይ ሚኒስትር ካሊድ ባሐህ መንግስቴ ገንቢ ባልሆነ የፖለቲካ ትርምስ ውስጥ እንዲዘፈቅ አልፈልግም በማለት ቀደም ሲል የስንብት ጥያቄ አቅርበዋል። ሰንአ ያሉት የተባበሩት መንግሥታት ድርጅት ልዑክ ጀማል ቤኖማር ሁሉም ወገኖች ስለ ሥልጣን ክፍልና ግጭት ለማቆም ያደረጉትን ስምምነት እንዲያከብሩ ጥሪ አድርገዋል። ደግሜ ላረጋግጥ የምፈልገው ነገር ቀውሱ ሊፈታ የሚችለው በብሔራዊው ውይይት ጉባኤና በሰላምና ብሔራዊ አጋርነት ስምምነት መሠረት በተገኙት ውጤቶች ምክንያት ባደረጋችሁት ስምምነት መንገድ ነው። ሁላችሁም አደብ ገዝታችሁ በብሔራዊ መንፈስ የየመንን ሀገራዊ ጥቅም በማስቀደም የፖለቲካ ልዩነቶቻችሁንና ግጭቶችን በማስወገድ ካለምንም ማጓተት በመነጋገርና በፖለቲካዊ መንገድ እንድትፈቱ ጥሪ አደርጋለሁ። ዩናይትድ ስቴትስም በየመን ውይይትና ሰላማዊ ሽግግር እንዲኖር ጥሪ አድርጋለች። ፕሬዝደንት ሀዲ በየመን ያሉትን ከአልቃይዳ ጋር የተሳሰሩ ቡድኖችን ኢላማ በማድረግ ረገድ ከዩናይትድ ስቴትስ ጋር ሲተባበሩ ቆይተዋል። ዴቪድ ሸንከር የተባሉ ዋሽንግተን በሚገኘው የመካከለኛው ምስራቅ ፖሊሲ ተንታኝ አልሑራ በተባለው ቴሌቪዥን ሲናገሩ ሺዓውን ቡድን መሳሪያ የምታስታጥቀው ኢራን ናት ይላሉ። ግብፅ ሆነው የየመንን ጉዳይ የሚያጤኑት ግብፃዊ ተቃዋሚ ፖለቲከኛ ሼዴ ጋዛሊ በየመን ያለው ሁኔታ መላውን ክልል ይነካል ብለዋል። ሸዲ ቃዛሊ አያይዘውም በየመን ቁልፍ ሚና የሚጫወቱት ሁቲዎቹ ሳይሆኑ ኢራን በመሆኗ ከኢራን ጋር መነጋገሩ ይበጃል ብለዋል። የትንታኔውን ዝግጅት እያገባደድን ነው። የመጨረሻው ዘገባ እንሆ። የአፍሪቃ ኅብረት መሪዎች ጉባኤ ዛሬ አዲስ አበባ ውስጥ ተከፍቷል። ዘጋቢያችን ማርታ ቫንደር ወፍ የህብረቱን ኮሚሽን ምክትል ሊቀመንበር በጉባኤው አጀንዳዎች ላይ አነጋግራለች። ትዝታ በላቸው ታቀርበዋለች። በሚቀጥለው ሳምንት በአዲስ አበባ በመቶዎች የሚቆጠሩ ስብሰባዎች ይካሄዳሉ። ኦፊሴላዊው የጉባኤው ርዕሰ አጀንዳ ውመን ኤምፓወርመንት ኤንድ ዲቨሎፕመንት ሴቶችን በራስ እንዲተማመኑ ማስቻልና ልማት የሚል ሲሆን ኢቦላና የዘንድሮ የአህጉሪቱ ምርጫዎች ሰፊውን የውይይት ጊዜ እንደሚይዙ ይገመታል። ለምሳሌ የናይጄሪያው ነውጠኛ ቡድን እንደሚያካሂደው ጥቃት ያሉ የሰላምና የጸጥታ ጉዳዮችም አብይ የውይይት ርዕሶች እንደሚሆኑ ይጠበቃል። የአፍሪቃ ህብረት ኮሚሽን ምክትል ሊቀመንበር ኤራስተስ ሙዋንቻ ነውጠኛ ቡድኖች ላይ የሚወሰድ ቀጣይ እርምጃ በጉባኤው ላይ የአካባቢው አገሮች በሚያቀርቧቸው ጥያቄዎች ላይ ይመረኮዛል ብለዋል። ቦኮ ሐራም የሚያካሂደውን አረመንያዊ ጥቃት እንዲሁም ከናይጄሪያ ያልፎ የጥፋት ክንዶችን ወደ ሌሎች መዘርጋቱን ስናይ ጣልቃ መግባት አስፈላጊ ነው፣ ግን ያ እርምጃ የአካባቢው አገሮች ጥያቄ ላይ ይመረኮዛል። ለዚህ ነው ጉዳዩ ላይ ህብረቱ ሊወያይ የሚገባው እና ጥያቄ ከቀረበ የአፍሪቃ ህብረት እርምጃ ይወስዳል። ከአፍሪቃ ህብረት ጉባኤ ጎን በደቡብ ሱዳን ግጭት ላይም የመሪዎቹ ጉባኤ ይወያያል። የደቡብ ሱዳን ተፋላሚ ወገኖችን ሲያደራድር የቆየው ኢጋድ የምስራቅ አፍሪቃ የልማት በየነ መንግስታት ለመሪዎቹ ጉባኤ ሪፖርት ያቀርባል። በዚያ ላይ ተመርኩዞም የአፍሪቃ ህብረት እርምጃ እንደሚወስድ ተገልጿል። ዘንድሮ ከአስር በላይ የአፍሪካ አገሮች ምርጫ የሚያካሂዱ ሲሆን ምርጫዎቹ ሰላማዊ እንዲሆኑ ህብረቱ የራሱን ሚና እንደሚጫወት ሙንቻ ተናግረዋል። ምርጫዎቹ ነፃና ፍትሐዊ ውጤት እንዲኖራቸው ህብረቱ ታዛቢዎች እንደሚመድብ፣ ግጭቶችም እንዳይከተሉ ፓርቲዎች የመወያየት እድል እንዲኖራቸው ያስችላቸዋል ብለዋል። በወቅቱ አፍሪቃን ስለ ገጠማት የጤና ቀውስ ኢቦላ ሲናገሩም እርግጥ ይህ አዲስ ማህበራዊ ቀውስ ነው። ከክስተቱ የተማርነው ግን የአቅም ግንባታና መዋቅራዊ ዝግጁነት እጅግ አስፈላጊ መሆናቸውን ነው ብለዋል። በዚህ ሳምንት ሰባት ቀን ማለት በየሳምንቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስት እና በሰላሳ ሜትር በአንድ አጭር ሞገድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ እስከ አንድ ተኩል በአስራ አራት ሰላሳ አንድ ኪሎ ሄርዝ መካከለኛ ሞገድ የምናስተላልፍላችሁን ስርጭት ተን እንድታደምጡ እንዳባልነር በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ደግሞ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ። በስልካችሁ ቪኦኤ ሆን ዶት ሞቢ፣ ቪኦኤ ሆን ዶት ሞቢ እንዲሁም ናይልሳት ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር ወይም ከአይቱንስ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላችሁ። በስቱዲዮ ቴክኒሽያኑ ከርቴስ ባይንም ነው። ፕሮግራሙን እየመራ ያለው ቴሌላይም ቤክ ነው። እንዲሁም የምናስተናገዳቸው አዲሱ አበበ እና እኔም ሰሎሞን አባተንን አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ከንተ እንጠብቃለን። እሺ። የውስጥ ችግራቸውን ፍቱ በሚል ብሔራዊ ምርጫ ቦርድ የሰጠው የሁለት ሳምንታት የጊዜ ገደብ ሊጠናቀቅ የቀረው ጥቂት ቀናት ብቻ ቢሆኑም የመያድ መሪዎች ግን ምንም አይነት እንቅስቃሴ እያደረግን አይደለም፣ ከእንግዲህ የምንጠብቀው የቦርዱን እርምጃ ብቻ ነው ብለዋል ፕሬዚዳንቱ አቶ ማሙሽ ጠማረ። የኤርትራ መንግስት ከየካቲት 202 ጀምሮ ታስረው የቆዩ ስድስት ጋዜጠኞችን በዋስ መፍታቱን በፓሪስ መሰረቱን ያደረገው ድንበር የለሽ የጋዜጠኞች ቡድን አርኤስኤፍ አስታውቋል። በአለም ዙሪያ ለጋዜጠኞች መብት የሚሟገተው ድርጅት የኤርትራ መንግስት ጋዜጠኞችን በዋስ መፍታቱን አወድሶ ሌሎች በመንግስት ቁጥጥር ስር የሚገኙ ጋዜጠኞችንም እንዲፈቱ ጥሪ አስተላልፏል። የቱርክ ፕሬዝዳንት ሪሴፕ ታይብ ኤርዶጋን ዛሬ ሞቃዲሾን ሊጎበኙ ነበረ፣ ነገር ግን ንጉሥ አብደላ በመሞታቸው ለቀብር ወደዚያ ሄደዋል። የኮንጎ ዴሞክራቲክ ሪፐብሊክ የህግ መወሰኛ ምክር ቤት አመፅ ቀስቅሶ ለብዙ ሰዎች ሞት ምክንያት የሆነውን አወዛጋቢ የምርጫ ህግ መቀየሩ ተገለጠ። የዛምቢያ ፕሬዝዳንታዊ ምርጫ የእስካሁን ውጤት እንደሚያመለክተው የገዢው ፓርቲ ተወዳዳሪ ኤድጋር ሉንጉ በጠባብ ብልጫ እየመሩ ናቸው። አርስተ ዜናው ይኸው ነው። አመሰግናለሁ። አዲሱ ለአርስተ ዜናው። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ተኩል ሊል ግማሽ ደቂቃ ይቀራል። ዋሽንግተን ዲሲ እና አካባቢዋ ደግሞ አርብ ጥር 15 2007 ዓ.ም ከቀኑ 7 ሰዓት ተኩል ነው። አሁን ወደ ሁለተኛው አጋማሽ ዝግጅታችን የመጀመሪያ ዘገባ እናልፋለን። በያዝነው የአውሮፓ ዓመት አፍሪካ ጠንከር ያለ እድገት እንደምታሳይ ትናንት ይፋ የተደረገ የተባበሩት መንግስታት ድርጅት የዓለም ምጣኔ ሀብት ሪፖርት አመልክቷል። የእድገቱ አንቀሳቃሾች ደግሞ የግል መዋለንዋይ ፍሰት እና የፍጆታ መጨመር እንደሚሆን ሪፖርቱ ጠቁመዋል። ምስራቅ አፍሪካ ደግሞ ከአምስቱም የአህጉሪቱ ክፍሎች የተሻለ እድገት ያሳያል ብሏል ሪፖርቱ። መለስካቸው አመሃ ነው ዘገባውን ከአዲስ አበባ የላከው። የመንግስታቱ ድርጅት በያመቱ የሚያወጣው የዓለም የኢኮኖሚ ሁኔታና የወደፊት አቅጣጫዎች ዘገባ የ2015ቱ ይፋ ሲደረግ ዓለም አቀፉን ምጣኔ ሀብት በተመለከተ የሚኖረው እድገት ሞቅ ወይንም ቀዝቀዝ ሳይል ይሄው እድገት እንደሚቀጥል ይጠቁማል። ሁለት ነጥብ ስድስት በመቶ በሆነ መጠን ዓለም አቀፋዊ ኢኮኖሚ እንደሚሳፋም ዘገባው ይገምታል። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የማክሮ ኢኮኖሚ ትንተና ኃላፊ ሚስተር አደም ኤል ሂራይካ ዘገባውን በመንግስታቱ ድርጅት የስብሰባ ማዕከል ይፋ ሲያደርጉ ይህንኑ ግምት የሚያጠናክሩ መረጃዎችን ነበር የጠቀሱት። አብዛኞቹ ትንባያዎች እንደሚያመለክቱት የዓለም ምጣኔ ሀብት በ2015 እና በ2016 ዓመታት የ3.1 ከመቶ ዓመታዊ እድገት በማሳየት እየተጠናከረ ይሄዳል። ይህ በመንግስታቱ ድርጅት የተተነበየ ሲሆን፣ የዓለም አቀፉ የገንዘብ ድርጅት ደግሞ የእድገቱን መጠን ወደ 3.5 በመቶ ከፍ አድርጎታል። በዚህ ዘገባ መሰረት የተሻለ ኢኮኖሚ እድገት የሚያሳየው የዓለም ክፍል የእስያው አህጉር ነው። ከዚሁ እድገት ጋር የሚመሳሰል እድገት ያስመዘግባል ተብሎ የሚጠበቀው የአፍሪካ አህጉር እንደሆነም ዘገባው ያመለክታል። እንደ አውሮፓውያን አቆጣጠር በ2015 ዓ ም በግሉ መዋለ ነዋይ ፍሰትና እያደረ በማደግ ላይ የሚገኘው የፍጆታ መጠን በሚያሳድሩት ግፊት ምክንያት አፍሪካ ጠንካራ የኢኮኖሚ እድገት እንደምታሳይ ይገመታል። አህጉራዊ ኢኮኖሚ በ2014 ዓ ም ከነበረበት የ3 ነጥብ 5 በመቶ እድገት በ2015 ዓ ም ወደ 4 ነጥብ 6 በመቶ እና በ2016 ደግሞ ወደ 4 ነጥብ 9 በመቶ እንደሚሻገር ዘገባው ይተነበያል። ኤል ሄራይካ ይህንን በይበልጥ ያብራሩታል። በአፍሪካ ያለው እድገት ጠንካራ ሆኖ ቀጥሏል። የእድገት ምክንያቶች ደግሞ በየሀገሩ የተለያዩ ናቸው። ዛሬ ቁጥራቸው እየጨመረ የሚገኝ ሀገሮች የእድገታቸውን ዋና ምንጭ የውስጥ የፍጆታ ጥያቄ እያደረጉ ናቸው። በተለይም በመሰረተ ልማት የሀገር ውስጥ መዋለ ንዋይ፣ የሀገር ውስጥ የግል ፍጆታ የእድገቱ ምንጮች ሆነዋል። እንዲሁም የንግዱን መሰረት ማስፋትም አስተዋጽኦ እያበረከተ ነው። ዘገባው በዝርዝር እንደሚያጋራው አፍሪካ አሁንም የኢኮኖሚ መሠረቷ በአብዛኛው የጥሬ ዕቃ ሸቀጦች ሽያጭ መሆኑ ለክፉ አደጋ ሊያጋልጣት ይችላል። የተፈጥሮ ምርቶች አሁንም በአንጻራዊ ሁኔታ በዓለም ገበያ ደህና ዋጋ እያገኙ ቢሆንም እድሉ ዘላቂ እንዳልሆነና አህጉሪቱ የኢኮኖሚ መሠረቷን እንድታሰፋ መዋቅሯንም እንድትለውጥ ባጭሩ ኢንዱስትሪያዊ ኢኮኖሚ ለመመስረት ተግታ መስራት እንዳለበት ዘገባው ይመክራል። በተጨማሪም የአፍሪካ አገሮች የእርስ በርስ ንግድ መስፋፋት እንዳለባቸው በአጽንኦት ያስገነዝባል። በተለይም አካባቢያዊ ንግድ ያለው ኢኮኖሚያዊ ፋይዳ ምን ያህል እንደሆነ ዘገባው ምስራቅ አፍሪካን እንደ መልካም አርያ አንስቷል። አዳም ኤል ሂራይካ ካንትሪስ ላይክ ኬንያ አንድ ዩጋንዳ አር ሪ ኬንያና ዩጋንዳን የመሳሰሉ ሀገሮች በአካባቢያዊና ከንዑስ አካባቢያዊ ንግድ በእጅጉ እየተጠቀሙ ናቸው። ይህም ከፍ ላለ የእድገት መጠን አስተዋጽኦ እያደረገ ነው። እናም ሁለቱ ሀገሮች በአፍሪካ ከፍተኛ የእድገት መጠን ከሚያስመዘግቡት መካከል የሚገኙ ይሆናሉ። ለነገሩ ምስራቅ አፍሪካ በአህጉሪቱ ከፍተኛ የእድገት መጠን ሲያስመዘግብ የቆየ ክፍለ አህጉር ነው። አካባቢያዊ ንግድና እንደ አንዳንድ የእድገት ታሳቢ በመውሰድና ከዚያም በመጠቀም ክፍለ አህጉሩ ከፍ ያለ የእድገት መጠን እንደሚያስመዘግብም ይጠበቃል። በተመሳሳይ ዜና ዓለም ባንክ ሰሞኑን ባወጣው ኢትዮጵያን የተመለከተ ወቅታዊ ዘገባ እንዳለው ከዛሬ 15 ዓመታት በፊት በሀገሪቱ የነበረው የ44 በመቶ የድህነት መጠን ዛሬ ወደ 33 በመቶ ወርዷል። የዚህ እድገት መሰረቱ ደግሞ በግብርናው ኢኮኖሚ ዘርፍ የተገኘው ውጤት እንደሆነ የዓለም ባንክ ዘገባ ይናገራል። እንደ ዘገባው ከሆነ በዘርፉ የሚገኘው እድገት እንደ አውሮፓ አቆጣጠር ከ2005 ዓ ም ወይንም እንደ ኢትዮጵያውያን ዘመን አቆጣጠር ከ997 ዓ ም ጀምሮ በየዓመቱ ድህነትን አራት በመቶ ለመቀነስ አስተዋጽኦ አድርጓል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። አሁን ወደ ተከታዩ ዝግጅት እናልፋለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ሳይነች። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ፋርም አፍሪካ በድህነት ለሚኖሩ ሴቶች የሚሰጠው እርዳታ የኬንያ ትንሽ ልጆች በባለ ሀብቶች ሊወሰድ የነበረውን መጫወቻ ቦታ አስመለሱ የሚሉት ርዕሶች ነው ዛሬ የምንመለከተው። ፋርም አፍሪካ የተባለው አርሶ አደሮች ከድህነት እንዲወጡ የሚጥረው የረድኤት ድርጅት በኢትዮጵያ የሚያቀርባቸው ፍየሎችና ንቦች የአርሶ አደሮችን ኑሮ እየለወጡ እንደሆነ ዘ ጋርዲያን ጋዜጣ ድረ ገጽ ገልጿል። ፋርም አፍሪካ የኢትዮጵያ የኢኮኖሚ እድገት ዝር ባላለበት የትግራይ ደጋማ አካባቢዎች የሚኖሩ ሰዎች ራሳቸውን እንዲችሉ ለመርዳት በሚያደርገው ጥረት ተጠቃሚ የሆኑት ባለቤታቸው የሞቱባቸው ለታይ ገብረ ሚካኤል ተጠቃሽ ሆነዋል። ልጆቻቸውን የሚመግቡት በቀን ሁለቴ ብቻ ነበር። ፋርም አፍሪካ ከተባለው ዓለም አቀፍ የረድኤት ድርጅት ሶስት ፍየሎች ካገኙ በኋላ ግን ልጆቻቸውን በቀን ሶስት ጊዜ ከመመገብ አልፈው መክሰስም ይሰጧቸዋል። ሶስቱ ፍየሎች እያንዳንዳቸው ሁለት ሁለት በመውለዳቸውም የዘጠኝ ፍየል ባለቤት ሆኑ። የረዲኤቱ ድርጅት የፍየል እርባታ መርሃ ግብር አሰራር በሚያዘው መሰረትም ሶስት ፍየሎች ረዲኤቱ ለሚያስፈልገው ቤተሰብ ሰጡ። ከፍየሎቻቸው ሁለቱን ሸጠው ደግሞ ምግብና ለልጆቻቸው ለትምህርት ቤት የሚያስፈልጉ ነገሮች ለራሳቸውም ልብስ ለመግዛት ቻሉ። የቀሯቸው ፍየሎች ወልደውም ሰባት ደረሱ ይላል ዘጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ በሰሜን ትግራይ በሚገኘው 1500 ቤተሰብ በሚኖርበት ላዕላይ መጋሪያ ጸምሪ የሚኖሩት ለታይ ገብረ ሚካኤል በፊት ልጆቹ ይራቡ ስለነበረ ደስተኞች አልነበሩም። ቀጫጭኖችም ነበሩ። አሁን ግን ወፍረዋል ማለታቸውን ድረገጹ ጠቅሷል። የፍየልን ጥቅም በቀላሉ ለማየት እንደማይቻል ዘጋርዲያን ድረገጽ ሲያስረዳ የ32 ዓመት ዕድሜ እናት የሆነችው አብረህት ገብረ ኪዳን አምስት ልጆቿ ዓይናቸው ታመውባት ከፋርም አፍሪካ ካገኘቻቸው ፍየሎች አንደኛውን ሸጣ ልታሳክማቸው እንደቻለች ገልጿል። ፋና ፍስሃ የተባለች የሁለት ዓመት ዕድሜ ወጣት ደግሞ ከፋርም አፍሪካ ባገኘችው ሁለት የንብ ቀፎ ኑሮዋን ማሻሻል እንደጀመረች ድረገጹ ጠቁሟል። አጸደ ተክሉ የተባሉ የአርባ አምስት ዓመት ዕድሜ ናት የመስኖ መሳሪያና ስልጠና በማግኘታቸው ነጭና ቀይ ሽንኩርት እንዲሁም በርበሬ ተክለው በማምረት ወደ አስር ሺህ ብር ገቢ በማግኘታቸው ጓደኞቼ እንደ ተምሳሌት በማየት ስለ እርሻ ተመክሮ ለማግኘት ወደ እኔ ይመጣሉ ማለታቸውን በፍች ተለይቷቸው የነበሩት ባለቤታቸው ተመልሰው አዲስ ቤት ሰርተው አብረው እንደሚኖሩ ዘገባው ያወሳል አለም አቀፍ የረድኤ ድርጅት ባቀረበላቸው በእጅ የሚንቀሳቀስ መስኖ ተጠቃሚ የሆነችው ሀረገወይኒ በበኩሏ ፋርም አፍሪካ የመስኖውን መሳሪያ ለማቅረብ ካልቻለስ ተብላ ስትጠየቅ ራሴ ለመግዛት እጥራለሁ ስትል እንደመለሰች ድረገጹ ጠቁሟል። ድህነትን መታገል በመጀመራችን ብሩህ መጻይ እድል ይታየኛል። ድህነትን እስከምናሸንፍበት ጊዜ ድረስም በርትተን እንሰራለን በማለት ሀረገ ወይኒ ደስታዋን እንደገለጸች ድረገጹ ጠቅሷል። የፋርም አፍሪካ ውጥን እስካሁን ባለው ጊዜ ከ12 ሺህ በላይ የሚሆኑ ሰዎችን ረድቷል። መርሃ ግብሩ ለሁለት ዓመታት ያህል እንዲቀጥል በመደረጉም ገና ብዙ ሰዎችን መርዳት እንደሚችል በጋርዲያን ጋዜጣ ድረገጽ ዘግቧል። ኤንፒአር በሚል አኅጽሮት የሚታወቀው የህዝብ ሬዲዮ ድረገጽ በናይሮቢ ኬንያ፣ የኳስ መጫወቻ ቦታ እንዳይወሰድባቸው ይከላከሉ በነበሩ ልጆች ላይ ፖሊሶች እምባ አስመጪ ጋዝ እንደተጠቀሙ ዘግቧል። በብዙ መቶዎች የሚቆጠሩ የአንደኛ ደረጃ ተማሪዎች ናይሮቢ የሚገኘው የመጫወቻ ቦታቸው ህገወጥ በሆነ መንገድ በግል ባለ ሀብት መወሰዱን በመቃወማቸው ፖሊሶች እምባስ መጭ ጋዝ ስለተጠቀሙ በመላ ከተማይቱና በማኅበረሰባዊ ሚዲያ ቁጣ አስነስቷል። ልጆቹ ያደረጉት ነገር ቢኖር እየከሰሙ በመሄድ ላይ ያሉትን የመንግሥት ቦታዎች እንዳይወሰዱ መከላከል ነው። ተግባሩ የመሬት መቀራመት የሚል ስያሜ ያተረፈ ሲሆን በተወሰነ የመንግስት ቦታ ላይ በሌሊት የታጠረ ቦታ ይታያል። ድርጊቱን የተቃወሙ ሰዎች የፖሊስ እርምጃ ይወሰድባቸዋል። ከትንሽ ጊዜ በኋላ በታጠረው የመንግስት ቦታ ላይ አዲስ ፎቅ፣ ሆቴል ወይም የመኪና ማቆሚያ ቦታ ተሰርቶበት ይታያል። ባለቤቶቹ ደግሞ ከሀገሪቱ ፖለቲከኞች ጋር ጠንካራ ግንኙነት ያላቸው ናቸው ሲል የኤንፒአር ሬዲዮ ድረገጽ አውስቷል። ያሁኑ ተማሪዎቹ ሊከላከሉለት የተነሱት ቦታ ግን ላንጋታ ሮድ ከተባለው የአንደኛ ደረጃ ትምህርት ቤት ጋር የተያዘ ሲሆን ልጆቹ የእግር ኳስ ይጫወቱበት ነበር። ሊከላከሉለት የተነሱት ተማሪዎችም የስምንት ዓመት ዕድሜ ልጆች ሳይቀሩ ይገኙባቸዋል። ልጆቹ ለክረምት ወራት እረፍት ሲሄዱ ባለሀብቶች ከትምህርት ቤቱ ጋር የተያያዘውን ቦታ አጠሩት። ሰኞ ለሊት ታዲያ በብዙ መቶዎች የሚቆጠሩ ተማሪዎች በቦታው ተገኝተው ተቃውሞ በማሰማት አጥሩን አፈረሱት ፖሊሶች ደርሰው እምባስ መጭ ጋዝ ተኮሱባቸው ኬቪን ሳንድ የተባለ የአስር አመት ዕድሜ ልጅ ስለ እምባስ መጪው ጋዝ ሲናገር በጣም መጥፎ ነበር ብሏል ሌሎች ልጆች ደግሞ አይናቸውን እንዳቀላውና ሳል እንደለቀቀባቸው ተናግረዋል አካባቢው በነጭ ጭስ ታፍኖ እንደነበርም ድረ ገጹ ገልጿል ያለሁት ኬንያ ላይ ይሁን ጋዛ ሰርጥ ለመለየት አልቻልኩም ሲሉ ድጋፋቸውን ለመግለጽ ወደ ትምህርት ቤቱ ይሄዱ ሰው እንደተናገሩ የኤንፒአር ድረገጽ ጠቅሷል። የሚያስገርመው ግን ይላል ድረገጹ ላይ የወጣው ዘገባ ፖሊሶች ከፈጸሙት ተግባር ሌላ ለማን ነው ይህን የሚያደርጉት? የልጆቹን የኳስ ሜዳ ለመንጠቅ የሞከረው ሰውስ ማን ነው ለሚለው ጥያቄ መልስ አለመገኘቱ ነው። መንግስቱ እንኳን ለመናገር አልፈለገም። ናይሮቢ በዓለም ደረጃ ቤቶች በፍጥነት ከሚሰሩባቸው ከተሞች አንዷ ናት። የናይሮቢ ቤቶች ዋጋ ውድነት ከዓለም ሰላሳ አንደኛ ደረጃ እንደሆነ ከዋሽንግተን ዲሲ፣ ከማያሚና ከኢስታንቡል የላቀ እንደሆነ ተዘግቧል ይላል ድረገጹ። የናይሮቢ ቤቶች ዋጋ መናር ከሀገሪቱ የኢኮኖሚ እድገት ጋር የተያያዘ ነው። ይሁንና ሚዛኑን የጠበቀ አይደለም። ተማሪዎቹ ተቃውሞ ባካሄዱበት ማግስት የኬንያው ፕሬዝዳንት ኡሁሩ ኬንያታ በልጆቹ ላይ እምባስ መጭጋዝ መተኮሱን አውግዘዋል። በተግባሩ ላይ የተሳተፉትን ከፍተኛ መኮንን ከስራ አግደዋል። ተጠባባቂው የአገር አስተዳደር ሚኒስትር ጆዜፍ ኢንኬሰሪ ትምህርት ቤቱ ድረስ ሄደው ይቅርታ ጠይቀዋል። በባለ ሀብቶች ሊወሰድ የነበረው የኳስ ሜዳም ከትምህርት ቤቱ ጋር እንዲያያዝ ከመደረጉም በላይ መሬቱ በቡልዶዘር ተስተካክሎ እንደተመቻቸላቸውና ልጆቹም እንደተደሰቱ ሌሎች ባለ ሀብቶች በህገወጥ መንገድ ያጠሯቸው ቦታዎችም አጥሩን እያፈረሱ ወደ መንግስት ይዞታ ሲመልሱት እንዳየ የኤንፒአር ጋዜጠኛ አውስቷል። አድማጮች የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ዛነችን እናመሰግናለን። ወደ ተከታዩ ቅንብር እናልፋለን፣ እሰጥ አገባ የኢትዮጵያ መገናኛ ብዙሃን ዛሬም ጠንካራ የመንግሥት ቁጥጥር መዳፍ እንደ ተጫናቸው ነው። በዚህም በርካታ ጋዜጠኞች ራሳቸውን በራሳቸው እስከ መገደብ ወይም ሳንሱር እስከ ማድረግ ደርሰዋል ሲል ይነሳል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዋች ትናንት ይፋ ባደረገው ዓመታዊ ሪፖርቱ በኢትዮጵያ ልማት እድገትና ብልጽግና መብቶች፣ ነጻነትና ዘላቂ ሰላም እንዲሁም ለዚያ የሚያዳርሱ አቅጣጫዎች ላይ ትኩረት በማድረግ የዜጎችን በሕግ ፊት እኩል የመታየት መብት የኢትዮጵያ አያያዝ በማስቀደም የጀመረው የእሰጥ አገባ ተከታታይ ዝግጅት ሁለተኛ ምዕራፍ በመግቢያው የተጠቀሰውን የሁማን ራይትስ ዋች ዓመታዊ ሪፖርት ጨምሮ ሐሳብን በመግለጽ ነጻነት የኢትዮጵያ ይዞታ ላይ ያተኩራል። የክርክሩ ተሳታፊዎች መስፍን ነጋሽ በስቶክሆልም ስዊድን ነዋሪ፣ የቀድሞ አዲስ ነገር ጋዜጣ ዋና አዘጋጅ፣ ሌላው ደግሞ በዩናይትድ ስቴትስ ፔንስልቬንያ ፊላደልፊያ ከተማ ነዋሪ አቶ ጸጋይ አረፈ በዓለም አቀፍ ግጭቶች አፈታት የሰለጠኑ ቀደም ሲል በኢሚግሬሽን ጉዳዮች ዙሪያ በተሰማራ መንግስታዊ ያልሆነ ድርጅት ያገለገሉና በአሁኑ ወቅት በግል ሥራ የተሰማሩ ናቸው። አዘጋጅና አቅራቢ አሉላ ከበደ ነው። ወደ መጀመሪያው ክፍል የውሽቱ ቅንብር ነው። የዛሬ ክርክር ጭብጥ በኢትዮጵያ ያለውን የዜጎችን የንግግር ነጻነትና የመገናኛ ብዙሀን ነጻነት የሚመለከት ርዕስ ነው። ሌሎች የመብት ጉዳዮችም ከዚሁ ጋር ተያይዘው የሚመጡ እናከታትላለን። ይሄ ርዕስ በዓለም አቀፍ ተቋማት ጭምር በተደጋጋሚ የሚነሳ ነው። በዚህ ፕሮግራም ላይም በተደጋጋሚ የመጎብኘት እድል አጋጥሞናል። በእናንተ እይታ የኢትዮጵያን የዜጎች የራስን ሀሳብ በነጻነት የመግለጥ መብት አያያዝ እንዴት ትመለከቱታላችሁ? እንግዲህ ንግግር ነጻነት ረዘም ሲል ደግሞ የመገናኛ ብዙሀኑንም ነጻነት ይመለከታል። መስን አንተን ላስቀድም። እንግዲህ ሀሳብን የመግለጽ የንግግርና የፕሬስ ነጻነት በመጠኑ የሚለያዩ ግን እጅግ በጣም የተያያዙ ነገሮች ናቸው። በጣም ጥሩ ከሆነ ነገር ለመጀመር የአገሪቱ ሕገ መንግስት አንቀጽ ሀያ ዘጠኝ ዜጎች ሀሳብን የመያዝ ሀሳብን የማስተላለፍ ሀሳባቸውን የመግለጽ መብት እንዳላቸው በግልጽ ደንግጓል። ይሄ አንድ ጥሩ ነገር ነው። የፕሬስ ህጉን ጋር ስንመጣ ጥሩ ሊባሉ የሚችሉ አንቀጾች ያሉበት የፕረስ የሚዲያ ህግ አለ። ከዚህ ውጪ ያለውን ነገር በአጠቃላይ ስንመለከተው ግን ማንኛውም መብትና ነጻነት የሚተገበረው በማህበረሰቡ ውስጥ ባለው ፖለቲካዊና ማህበራዊ ማዕቀፍ ውስጥ ነው። ኢትዮጵያ ውስጥ አሁን ያለው የፖለቲካ ድባብ ኢትዮጵያ ውስጥ ሀሳብን ከመግለጽ ነጻነት ጋር ያሉ መብቶችን የሚገዙት ህጎች፣ እነዚህን ደምረን ስናየው ኢትዮጵያ ውስጥ ለዜጎች ሀሳብን በነጻነት መግለጽ እጅግ በጣም የተገደበበት ተጨባጭ ሁኔታ አለ ብዬ ነው የምነሳው። መልካም፣ ለመንደርደሪያ ያህል መስፍን የአንተን እይታ አስቀምጠህልናል። ሀሳቦቹን እያነሳን በተናጠል እንመለከታለን። ተመሳሳይ እድል አቶ ጸጋዬ ልስ መልካም በህገ መንግስቱም ላይ እንደተጠቀሰውና አቶ መስፍንም አሁን እንደ ጠቀሰው ሀሳብን የመግለጽ መብት እንዳለ ነው እንደውም ዓለም አቀፍ የሂማን ራይት ዲክላሬሽንም ላይ የታቀፈ ስለሆነ ሀሳብን የመግለጽ ከመሰብሰብ መብት ጋር የተያዙ እንደዚህ አንድ ላይ ስለሆነ ይህንን ያው ህገ መንግስቱም ያከብራል። ነገር ግን ምናልባት አሁን ያው ጥያቄዎቹ የሚሽከረከሩት በእዛው በተግባር ባለው በተግባር ላይ ባለው ምን ያህል እየተከናወነ ነው ያለው የሚለው ነው እና እንግዲህ ሁልጊዜም ቢሆን እኔ እንደዚህ አይነቶችን ነገሮች ሳያቸው በተጨባጭነት ለማየት የምሞክረው ነገር ምንድን ነው እያንዳንዱ ረቀቅ ያሉ ሀሳቦች ለምሳሌ አሁን ያው ሀሳብን የመግለጽ የሚለው ሀሳብ ራሱ ረቂቅ ሀሳብ ነው እና ሁልጊዜም ቢሆን እንደ ቤታችን ነው ወይስ እንደ ጎረቤታችን ነው ያንን የምንተረጉመው የሚለው ነገር ላይ እንደርሳለን። እንደ ኢትዮጵያ ባለው ሀገር ለምሳሌ አሁን ሰማኒያ ከመቶ የሚሆነው የሚኖረው ከተማ አካባቢ አይደለም። ስለዚህ አጠር ስናደርገው ከሀያ ከመቶ በታች ላለው ሕዝብ በሚመለከት ነው ማለት ነው። ይቅርታ ጣልቃ ልግባ። ሰው በሚኖርባቸው አካባቢዎች ለይተዋል። ከመብት አንጻር እንዴት ነው የተመለከቱት? ሰማኒያ በመቶ በገጠር የሚኖር ነው፣ ሀያ በመቶ በከተሞች አካባቢ የሚኖር ነው ብንስማማ፣ ቁጥሩን በደንብ ሳስበው የሚመለከተው ለምን ሀያውን ብቻ ይሆናል? እነኛ በገጠር አካባቢዎች የሚኖሩትን ዜጎች ሀሳብን የመግለጽ ነፃነት እንዴት የገመገሙት? ያው እንግዲህ አሁን በ በተለየ ትኩረት ለማንሳት እያሰብን ያለ ነው። ያው ሚዲያውን በሚመለከት ስለሆነ በሚለው ነው። እንግዲህ ያው ሬዲዮን ስንጨምር የሬዲዮ ተደማጭነት ፐርሰንቴጁ ይጨምራል። ከዛ በተረፈ ግን ህትመትን በተመለከተ ከሆነ የፕሬስን ጉዳይ ነው። በህትመት ደረጃ የሚወጡ የፕሬስ ጉዳዮችን በሚመለከት ከሆነ ግን በከተማ አካባቢና ፊደል በቆጠረው አካባቢ ላይ ነው የሚሆነው ለማለት ያህል ነው። እና ያ ምን ያህሉን እንግዲህ በፐርሰንቴጅ ደረጃ ስናወጣ ዘጠና ሚሊዮን ህዝብ አለ ኢትዮጵያ ውስጥ። ከዛ ውስጥ የትኛውን የሚወክለውን ክፍል ነው እያነሳን ያለ ነው ወደሚለው እንመጣለን ማለት ነው። ከዛ ውጭ ግን ያው በሀገሪቱ የተወሰኑ ህገ መንግስቱ አለ፣ ህገ መንግስቱ የሚደነግቀው ነገር አለ፣ ህገ መንግስቱ ያወጣውና የሚደግፈው ነገር አለ። ከዛ በተለየ ደግሞ ወቅታዊ ሁኔታዎችን እየተመለከተ ደግሞ መንግስት ያወጣቸው የፕሬስ ህጎች ደግሞ አሉ። አቶ መስፍን ነጋሽ ጠንቅቀው እንደሚያውቀው አሁን ስልጣን ላይ ያለው መንግስት ደርግን ከጣለበት ማግስት የነበሩ በጣም ለቀቅ ያሉ የፕሬስ ፍሪዶሞች ነበሩ። ከዛ በኋላ እንደ በተወሰነ ደረጃ እነዛ እየተስተካከሉና መንግስት እያየ ይህ አያዋጣም እያለ የቀየራቸውና ያስተካከላቸው ነገሮች አሉ። በአጠቃላይ ሲታይ እዛ ላይ ነው ማለት ነው። አሁን ውይይቱ ያለው ተዛማች ነጥቦችን እናነሳለን። በአንድ በኩል አሊሰው ልጆችን የሰብአዊ መብት ለማስጠበቅ የሚያስችል ህግ መኖር የምትስማሙበት አለ። በሌላ በኩል በአቶ መስፍን በኩል የሚያነጻነት የሚገድብ አተገባበር ነው ሲል ባጭሩ፣ አቶ ጸጋዬ ደግሞ ቀደም ሲል ለቀቅ ያለው ወደኋላ እየተስተካከለ የመጣበት ነው ብለዋል። እስኪ የእኔ ተከታይ ጥያቄ ከመነሳቱ በፊት ባነሳችኋቸው ጭብጦች ላይ ብቻ የየበኩላችሁን ግራና ቀኝ የሚታዩ ሀሳቦች ናዛም፣ አቶ ጸጋዬ የተነዘሯቸው ሀሳቦች ትንሽ ለመቀበል የሚያስቸግሩ ሆነው ነው ያገኘኋቸው። የምንስማማባቸው እንዳሉ ሆነው ማለት ነው፣ ህገ መንግስቱ ላይ መኖሩ እነዚህን የመሳሰሉት እንዳሉ ሆነው ግን ለክርክራቸው መነሻ ያደረጉት አስበው የተነሱት ወይም ፕሬሚሳቸው መነሻዎቻቸው የተጓደሉና የተሳሳቱ ሆነው ነው ያገኘኋቸው። ለምሳሌ የትኞቹ ሀሳብን የመግለጽ ነጻነት ከሰው ልጅ የትምህርት የሀብት ወይም ሌላ ነገር ጋር የተያያዘ አይደለም። ሀሳብን የመግለጽ ነጻነት በመብቶች ዝርዝር ውስጥ የፖለቲካ ነጻነት ከሚባሉት ውስጥ ነው እና የአንድ ሰው መብቱ ነው። ለምሳሌ የሀገራችን ህዝብ እንግዲህ አቶ ጸጋይ እንደከፈሉት በሰባ አምስት ሀያ አምስት በመቶ በሚለው እንውሰድና ሰባ አምስት በመቶ ገጠር ያለ ነው እንበል የእሳቸውን ለመከተል ያህል ሰማንያ በመቶ በገጠር፣ ሀያ በመቶ በከተማ ቃሉን ለመከተል ሰማንያ በመቶ በገጠር ነው ያለው እና አሁን ሀሳብን የመግለጽ ነጻነትን ስናነሳ ሁለት ነገር ነው የምናነሳው። አንደኛው ይሄ በገጠር ያለ ህዝብ ራሱ በሚፈልገው መንገድ የግድ ጋዜጣ ማተም የለበትም ግን በየአካባቢው ከካድሬዎች ቁጥጥር ነጻ ሆኖ ሀሳቡን መግለጽ ይችላሉ ወይ? ጠጅ ቤት ሄዶ ሀሳቡን መግለጽ ይችላሉ ወይ? እድር ላይ ሀሳባቸውን መግለጽ ይችላሉ ወይ? ሳይገላመጡ መንግስትን መተቸት ይችላሉ ወይ? እነዚህ ሰማንያ በመቶ የሆኑት በገጠር ያሉ ኢትዮጵያውያን ወገኖቻችን። አንደኛው ይሄ ነው። ሁለተኛው ወደ ሚዲያ ተቋማት ደግሞ ስንመጣ እነዚህን በገጠር ያሉ ወገኖቻችንን የሚደርሱ የሚዲያ ተቋማት ለምን በመንግስት እጅ ብቻ ቀሩ? ይሄ በገጠር ያለው ህዝብ የሚያስፈልገውን መረጃ ሁሉ እያገኘ ነው ወይ ያሉትን አማራጭ ሀሳቦች የሚሰማበት የሚዲያ መድረክ አግኝቷል ወይ? አላገኘም? ስለዚህ ሐሳብን የመግለጽ ነጻነት፣ የፕሬስ ነጻነት ስንል ሐሳብን የማያዝ፣ ሐሳብን የማካፈልና ሐሳብን የመቀበልም ነጻነት ነው። ስለዚህ ይሄ አሁን የምንወያይበት ጉዳይ ከተማ አካባቢ ያሉ የጥቂት ወይም የሀያ በመቶ ኢትዮጵያውያን ጥያቄ አይደለም። የእነሱም ብቻ ቢሆን በቂ ጥያቄ ነው ለመነጋገር ግን አይደለም፣ አጠቃላይ የኢትዮጵያውያን ጥያቄ ነው። ምሳሌ ለመስጠት ያህል ለምንድን ነው በገጠሪቱ ኢትዮጵያ ላሉ ወገኖቻችን በየራሳቸው ቋንቋ የሚሰሩ የግል የሬዲዮ፣ የቴሌቪዥን፣ የጋዜጣ ተቋማት ኢትዮጵያ ውስጥ የሌሉት? ይሄ አለመኖሩ በገጠር ያለውን ሕዝብ በመብቱ እንዳይጠቀም አድርጎታል። የተጓደለ መብት እንዲያገኝ አድርጎታል። በሌላ በኩል ደግሞ ቅድም እንዳልኩት ያለ እነዚህ የሚዲያ ተቋማትም በየአካባቢው ሀሳቡን መግለጽ እንዳይችል ተደርጓል። ቅድም መጀመሪያ መግቢያ ላይ ያልኩት በአገሪቱ የሰፈነው የፖለቲካ ድባብ ሰዎች ሀሳባቸውን እንዲገልጹ፣ እንዲወያዩ የሚያበረታታ አይደለም። ለዚህ ብዙ ምሳሌዎችን እያነሳን መጥቀስ እንችላለን። ምሳሌዎችንም እናነሳለን። ሀሳቡንም ዘርዘር እያደረግን በተናጠል በተከታታይ መታየት የሚችሉትን ለመመልከት እንሞክራለን። አቶ ጸጋዬ፣ በቀጥታ ለእርሶ ምላሽ እድል እርሱ ያነሱትን ሀሳብ ተንተርሰው አቶ መስፍን በአንድ በኩል በሰማኒያ ና በሀያ በመቶ ብቻ የተከፈለው የከተማው ብቻ ወይም የሀያ በመቶ ጉዳይ ብቻ አይደለም። ሰማኒያ በመቶውንም አጠቃላይ ኢትዮጵያን የሚመለከት ነው። በየትኛውም ስፍራ በነጻነት ሀሳቡን የመግለጽ እድሉ ተገድተዋል ተገድበዋል ነው የሚሉት። አቶ መስፍን፣ ይሄ እንግዲህ ምላሽ የሚያስፈልግበት መልኩ ምንድን ነው? ቀደም ሲልንም ስናገር ይህንን አጥቻው አይደለም ማለት የሀሳብን ከመግለጽ አንጻር አይደለም የሰማኒያና የሀያ ከመቶ የተነሳው። በአጠቃላይ እኔ የገለጽኩት ነገር ቢኖር ምንድን ነው? ያው በርዕሱ ላይ እንደ ተጠቀሰው ስለ መገናኛ ብዙኃን ስለነበረ ነው እንጂ ሀሳብን መግለጽ በከተማ በገጠር ተብሎ የሚገታ ነገር አይደለም። እንደዛም ብዬ አይደለም የተናገርኩት እዚህ ላይ ያው ማስተካከያው እንዳንጸባረቀው ብዬ ነው። ለመሆኑ የዜጎች ሀሳብን የመግለጽ ነጻነት ጉዳይ ለምን ይገደናል? ከጥያቄዎቹ አንዱ ነው። የሁማን ራይትስ ዋችን አመታዊ ሪፖርት ይዘት ጨምሮ የኢትዮጵያን የዜጎችን ሀሳብን የመግለጽ ነጻነት የተመለከቱ ጭብጦች በሰጣ ገባ በተከታታይ እንመለከታለን። የዛሬውን ግን በዚሁ ልናበቃ ነው። እንግዶችን ለጊዜያቸው አመሰግናለሁ። እግዜር የማጠቃለያ ዜና እናሰማለን። የኤርትራ መንግስት ከየካቲት ሁለት ሺህ ሁለት ጀምሮ ታስረው የቆዩ ስድስት ጋዜጠኞችን በዋስ ፈጥቷል። የመኢያድ አመራር የውስጥ ችግሩን እንዲፈታ የሁለት ሳምንት ጊዜ በምርጫ ቦርድ ቢሰጠውም አመራሩ ግን ምንም ነገር አላደረግንም የቦርዱን እርምጃ ብቻ እንጠብቃለን ብለዋል ፕሬዚዳንቱ። የዛምቢያው ፕሬዚዳንታዊ ምርጫ የእስካሁን ውጤት እንደሚያመለክተው የገዢው ፓርቲ እጩ ተወዳዳሪ ኤድጋር ሉንጉ በጠባብ ብልጫ እየመሩ ናቸው። የኮንጎ ዲሞክራቲክ ሪፐብሊክ የህግ መወሰኛ ምክር ቤት አመጽ ቀስቅሶ ለብዙ ሰዎች ሞት ምክንያት የሆነውን አወዛጋቢ የምርጫ ህግ ቀየረ። የየመኑ ፕሬዚዳንት አብዶ ራዱ ማንሱር ሀዲ የስልጣን መልቀቂያቸውን አቅርበዋል። እሁድ ዕለት ምክር ቤቱ ይሄንን መልቀቂያ ይቀበል አይቀበል ይወስናል። ለዛሬ አርብ አጥቢያ ሌሊቱን ያረፉት የዘጠና አመቱ የሳውዲው ንጉስ የቀብር ስነ ስርዓት ተፈጸመ። ሳልማን ግማሽ ወንድማቸው መሪ ሆነዋል። ዜናው አበቃ። ክብራትና ክብራን አድማጮች አሁን ዝግጅታችን እንዲጠናቀቅ ጥቂት ደቂቃዎች ይቀራሉ። አጠራ አጥር ያሉ መረጃዎችን ላካፍላችሁ። ጊዜም ካለን ጥቂት ሙዚቃን ገብዛችሁና እንለያያለን አንድ የዩናይትድ ስቴትስ ዶላር 20 ብር ከ26 ሳንቲም ተመንዝሯል። የመሸጫ ዋጋው 1 ዶላር እርሶ ካለው 20 ብር ከ16 ሳንቲም ይሰጦታል። የመግዣ ዋጋ ደግሞ 1 ዶላር እርሶ ከፈለጉ 20 ብር ከ36 ሳንቲም መክፈል ይኖርበታል። 1 ፓውንድ የእንግሊዝ 30 ብር ከ41 ሳንቲም ነው። 1 ዩሮ ደግሞ 22 ብር ከ80 ሳንቲም ነው። በዶላር ሲታይ ምንም እንኳን የኢትዮጵያ ገንዘብ እየወረደ መሆኑ ቢታይም ከ ከዩሮና ከፓውንድ ጋር ስናስተያየው ደግሞ ሰሞኑን ትንሽ የተጠናከረ የመጣ ይመስላል። ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት አሁን ስቱዲዮ ከገባን በኋላ ባገኘሁት መረጃ ነገ አዲስ አበባ በአመዛኙ ፀሐይማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 9 ዲግሪ ሴልሽስ ይሆናል። በኢትዮጵያ ከፍተኛው የጋምቤላው ከፍተኛ 39 ዲግሪ ሴልሽስ፣ ዝቅተኛው ደግሞ የባሌ ሮቤው 6 ዲግሪ ሴልሽስ ይሆናል። ልክ በ1965 ዓ ም የዛሬ 50 ዓመት ማለት ነው ሪቻርድ ኒክሰን የወቅቱ ፕሬዚደንት የቪየትናም ጦርነት መጠናቀቁን ያሳወቁበት ትለት ነው። ዛሬ አድማጮች፣ ከዚህ ቀጥሎ ሙዚቃን ጋብዛችሁ አደረች ቻራዳ Ader çarada, ader çarada, ader Yeni bir sokan, yeni bir çarada.

የተከበራቸው አድማጮች፣ ይሄንን ድንቅጣ መዜማ ማን ነው ለመሆኑ ያዜመው? አለማየሁ ነው። አለማየሁ አለማየሁ ማ ስም ጥራጅ ከለሙን ደሞ ለምን አጥብቀ ተይቀ። እሺ እንግዲያው ይሄንን የቤት ስራ ለዚህ ለሁለት ቀናት ለቅዳሜ እና ለሁሉ አድማጮቻችን ሰተን እንለፍ። ኧረ ነገ ማታ ይዤ ጠዋት ይዤ ልመጣለው። በጣም ጥሩ። እናንተም እንግዲህ የገመታችሁትን ንገሩን። በዚሁ እንሰነባበት። ዝግጅቶቻችን ተጠናቀቁ። በስቱዲዮ ፕሮግራሙን ይመራልን ቴሌላይም እባክ ነው፣ ከርዲስ ባይንም ቴክኒሻኑ ነው ዋና አዘጋጇ ትዝታ በላቸው። ሁላችንም ደህና ደሩን እያለን ቦታውን ለትግርኛ ፕሮግራም አዘጋጆች ለበትረ እና ለገብረ ለቀላም በደህና ደሩ ሞትንለሁ። በፍቅር ዛትይ Evet hallo baba